ከ ሀያ ዓመት በፊት በጎርጎረሳዊ የዘመን ቀመር በ1996 ማዕረብ በተሰኘ እስራኤል ውስጥ በሚታተም ጋዜጣ ላይ ነው ትውልድ ኢትዮጵያውያን የሚለግሱት ደም ለጋሾቹ ሳያውቁ በድብቅ እንደሚደፋ ይፋ የወጣው። ይህ እንደተሰማም በሀገሪቱ የሚኖሩ ትውልድ ኢትዮጵያዊ ቤተ እስራኤላውያን ዘንድ ቁጣን ከመቀስቀሱ በላይ በዓለም አቀፉ ማህበረሰብ እና በሰብአዊ መብት ተሟጋሾችም ዘንድ መነጋገሪያ ሆኖ ሰንብቷል። በእስራኤል ለሃያ አንድ ዓመታት እንደቆየ የገለጹት ጠበቃ የተባለው ድርጅት ስራ አስኪያጅ አቶ ፋንታሁን አሰፋ በወቅቱ የነበረውን ሁኔታ እንዲህ ያስታውሱታል። ያነ በእኛ ህብረተሰብ የተለገሰው ደም ጥቅም ላይ እንዳለዋል እና ወደ ቆሻሻ ሲጣል እንደቆየ ያን ሂደት በተለያዩ መገናኛ አውታሮች ግልጽ በሆነበት ጊዜ ትልቅ ሮሮ የፈጠረና በጣም መበሳጨትና እያሳደረ ነበረ በእኛ ህብረተሰብም ብቻ ሳይሆን በዚህ ላሉ ብዙሀኑ የእስራኤል ነዋሪዎችም ከዛሬ አስር ዓመት በፊት ደግሞ የሀገሪቱ ጤና ጥበቃ ሚኒስትር ከሀገሪቱ ውጭ የኤችአይቪ ኤድስ ስርጭት ከፍተኛ በሆነባቸው አካባቢዎች የተወለዱና ለአንድ ዓመትና ከዛ በላይ በዚሁ አካባቢ የኖሩ ዜጎች ደም እንዳይለግሱ በይፋ በማገዱ ትውልደ ኢትዮጵያውያን የሀገሪቱ ዜጎች ጉዳዩ የመብት ጥሰትና የዘር መድሎ ነው በሚል ተቃውሟቸውን በሰላማዊ ሰልፍ ጭምር ሲገልጹ ቆይተዋል። በዚህም ምክንያት የእስራኤል የጤና ጥበቃ ሚኒስትር ሰሞኑን የደም ልገሳ አገዳውን አንስቻለሁ በማለቱ በሀገሪቱ የሚገኙ ትውልደ ኢትዮጵያውያን እርምጃው ቢዘገይም አውንታዊ ነው ብለውታል። በሀገሪቱ ሰሜናዊ ክፍል እንደሚኖሩ የገለጹልን ትውልደ ኢትዮጵያዊው አቶ ግርማ ሻግሬ ጉዳዩ የመብት ጥሰት ነው ብለው ለበርካታ ዓመታት እየተሟገቱለት በመሆኑ እልባት ማግኘቱ እንዳስደስታቸው ይናገራሉ። ይህ ሕግ ብዙም ጊዜ ያው በኛ ቤተ እስራኤላውያን ላይ ያው እንደ መብት ጥሰት እንቆጥር የነበረ ነገር ነው። በተለይ የእኩልነት ጥያቄን ይጋፋል ከሚልም ለበርካታ ጊዜ ጥያቄ ሲነሳ ቆይቷል። በአሁኑ ሰዓት ግን ይሄ ሕግ መነሳቱ በእስራኤል ሕግ አርቃቂዎች ቀርቦ ጸድቋል። በተለይ እንደ አንድ ዜጋ እንግዲህ የዚህ ህግ መነሳት ሁላችንም አስደስቶናል። እኔ በግሌ እጅግ አስደስቶኛል። በርካታ ወጣቶችም ያው ደስታቸውን እየገለጹ ነው። አስምራው ምትኩ የተባሉ ትውልደ ኢትዮጵያዊ አስተያየት ሰጪ በበኩላቸው የደም ልገሳገዳው መነሳት የህግ በላይነት መኖሩን ከማሳየቱ ባሻገር በሀገሪቱ መንግስታዊ ዘረኝነት አለመኖሩን ጭምር አመላካች ነው ባይ ናቸው። ይሄ ደስ ይላል፣ ምክንያቱም በሀገሪቱ ላይ ህግ መኖሩን ያመላክታል። መንግስታዊ ዘረኝነት እንደሌለ ያሳውቃል። ምክንያቱም የግለሰብ አሉ በየትን ማለት ነው። አቶ ፋንታሁን አሰፋ በኢትዮጵያ ቤተ እስራኤላውያን መብት ላይ አትኩሮ የሚሰራው ጠበቃ የተባለው ድርጅታቸውና የሰብአዊ መብት ተሟጋቾች እንዲሁም ግለሰቦች በጉዳዩ ላይ ትግል ሲያደርጉ እንደቆዩ አስታውሰው ጉዳዩ በፓርላማ ጭምር መነጋገሪያ ሆኖ እንደነበር አብራርተዋል። በመሆኑም ውሳኔው ለትውልደ ኢትዮጵያውያን ብቻ ሳይሆን ለመላው የእስራኤል ዜጎችና ለሰብአዊ መብት ተሟጋቾች አስደሳች መሆኑንም አመላክተዋል። በሀገሪቱ በውትድርና ተሰማርተው ለሚገኙ ትውልደ ኢትዮጵያ ወጣቶች ደግሞ የበለጠ እፎይታ ነው ይላሉ። በብሔራዊ ውትድርና አገልግሎታቸው ብዙ ጊዜ የደም መስጠት ዘመቻ ይካሄዳል እና እስካሁን ድረስ ብዙዎቹ የኢትዮጵያ ህዳን ወታደሮች ያና የደም መስጫን ፕሮግራም በሚኖርበት ጊዜ ከዚያ ተገለው ለብቻቸው ይቆያሉ ማለት ነው እና ይሄ ነገር ስለተወገደ እነሱ እራሳቸው ከሌሎች የእስራኤላውያን ዜጋዎች ጋር አብረው እንደ ጓደኞቻቸው፣ ከወታደሮች ጋር፣ ከሌሎች ሰቶች ጋር አብረው ደም መለገስ ስለሚችሉ ይሄ ትልቅ እፎይታ ነው። በሀገሪቱ ከ140 ሺህ በላይ ኢትዮጵያዊ መሰረት ያላቸው ቤተ እስራኤላውያን ሲኖሩ ከእነዚህም ውስጥ 40 በመቶ ትውልዳቸው በኢትዮጵያ መሆኑን መረጃዎች ያመለክታሉ።